ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን። ሰላም፣ እንደምናመሻችሁ። በዛሬው ምሽት ፕሮግራማችን በጋቢና ጉዞ ውይይት ፕሮግራማችን ላይ በሲያትል ከወጣቶች ጋር የጀመርነውን ዝግጅት ሶስተኛ ክፍል ይዘንላቸዋል። በግዙፎቹ የቴክኖሎጂ ኩባንያዎች በጉግል፣ ቦይንግ፣ አማዞን በኢንሹራንስ ኩባንያ እና በሌሎች ድርጅቶች ውስጥ በቴክኖሎጂ ዘርፍ ከሚሰሩ ወጣቶች ጋር ስለ ልምዶቻቸው እያካፈልን ከእነሱ ወደ እናንተ ከእናንተ ወደ እነሱ መረጃ እናደርሳለን። ብዙዎቻችን ብዙ እውቀት አለን ግን ያንን እውቀት እንደውም ከብዙ ኢሚግራንቶች ነበር እዚያ ተመጡ ከመጡ የኢትዮጵያ ኮሚኒቲ ያለን ሰዎች ብዙ የተማሩ ሰዎች አለን ያን ሁሉ ሀብት ይዘን ግን ተተባብረን የመርዳቱ ላይ ትንሽ ድክመት አለብን። እኛም ደግሞ ስናደግ ያየነው ነገር ምንድን ነው ዶክተር ኢንጂኒየር ወይም ደግሞ ፓይለት መሆን አለበት ልጄ ብሎ ጠረጴዛ መደብደብ ነበር። ግን ልጆች በራሳቸው በሚፈልጉት መንገድ እንዲሄዱ መገፋፋት ያስፈልጋል። የመጀመሪያው ፍጹም አበራ ነው። በቦይንግ የልኬት ሳይንስ ትግበራ ቴክኒሻኖች ቡድን ሥራ አስኪያጅ ነው። ተከትሎ የሰማችሁት ደግሞ ማስረሻ ዘነበ በፍሬድ ሃች የምርምር ማዕከል የሕክምና ምርምር ስራዎች ልዩ ባለሙያ ነው። ከተሳታፊዎች ለተነሱ ጥያቄዎችም ምላሽ ሰጥተዋል። ሁሉንም ከውይይቱ ታገኙታላችሁ። ፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እንደምን አመሻችሁ በድጋሚ ለዜናዎቹ መስታወት አድራጋው ነኝ ካሊፎርኒያ ውስጥ በአሁኑ ጊዜ ያለው ቀዝቃዛ የአየር ጠባይና አነስተኛ ሙቀት ባለፈው እሁድ የተነሳውን ሰደድ እሳት ለማጥፋት ለሚጣጣሩ የእሳት አደጋ ሰራተኞች መልካም አጋጣሚ መፍጠሩ ተገለጸ። የካሊፎርኒያ የደንና የእሳት አደጋ ጥበቃ መከላከያ ሚኒስቴር በሰጠው ማስጠንቀቂያ ነፋሻማና ቀዝቃዛ አየር ፈተና ሊደቅን እንደሚችል አመልክቶ ትላንት ማክሰኞ ማምሻው ላይ እሳቱ ከ46,500 ሄክታር በላይ ማውደሙንም ገልጧል። ዛሬ ረቡዕ ጣናት በሰጡት መግለጫ 17 ሰዎች መሞታቸውንና ወደ 1500 መኖሪያ ቤቶች፣ የንግድ ተቋማት መቃጠላቸውን አስታውቀዋል። በርካታ የወይን ፋብሪካዎች ያሉባቸውና የቱሪስት መስህብ የሆኑት ኔፓና ሶኖማ አውራጃዎች በቃጠሎ ከተጎዱት ክልሎች መካከል ናቸው። ጠቅላላ በክፍለ ሀገሩ በአስር ሺዎች የሚቆጠሩ ነዋሪዎች የተፈናቀሉ ሲሆን ብዙዎችም ወደ ጣቢያዎቻቸው መላካቸው ይታውቋል። የአውራጃው ገዢ ጄሪ ባትራውን በስምንት አውራጃዎች የአስቸኳይ ጊዜ አውጀው ፌዴራል መንግስቱ ማጣዳፊ ምላሽ መስጠቱን አመስግነዋል። ፕሬዚዳንት ዶናልድ ትራምፕ ትላንት ማክሰኞ የፌዴራሉን እርዳታ አጽድቀዋል። በሌላ ወገን ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2015 ከኢራን ጋር የተደረሰውን የኒኩሌር ስምምነት እንደማይቀበሉ በቀጣዮቹ ቀናት ውስጥ ይፋ ያደርጋሉ ተብሎ ይጠበቃል። ለዚህ ውሳኔያቸውም ለምክር ቤቱ የስልሳ ቀናት የጊዜ ገደብ በመስጠት ቴሄራን ላይ የተጣለው የ ዩኤስ ማዕቀብ ስለሚቀጥልበት ሁናቴ ከውሳኔ ላይ ይደረሳል ተብሏል። ፕሬዚዳንቱ ይህን ጉዳይ በሚቀጥሉት አርባ ቀናት ውስጥ መወሰን እንዳለባቸው ህጉ ይጠይቃል። ዋይት ሀውስ ግን ቀደም ብሎ ሊወስን እንደሚችልም አመልክተዋል። የስፓኝ ጠቅላይ ሚኒስትር ማሪያኖ ራጆይ ዛሬ ረቡዕ በሰጡት ቃል ገሚስ ራስ ገዝ የሆነችው የ ካታሎኒያ መሪዎች ነጻነት አውጀው እንደሆን ማብራሪያ ፈልጋለሁ ማለታቸው ተሰማ። ጠቅላይ ሚኒስትሩ የመገንጠሉን ጥያቄ ለመወያየት አስቸኳይ የካቢኔ ሚኒስትሮች ስብሰባ ካካሄዱ በኋላ ሲናገሩ የካታሎኒያን ራስ ገዛ አስተዳደር ለመሰረዝ ይህ አይነቱ ማብራሪያ በስፓኝ ህገ መንግስት መሰረት አስፈላጊ መሆኑን አመልክተዋል። በማይናማር ምዕራባዊ ራኬኔ ግዛት ያለው አመፅ የሮሂን ይንጃ ሙስሊሞችን ከክልሉ ለማስወጣት ሆን ተብሎ በመንግስት ኃይሎች ተቀነባብሮ እንደሚካሄድ የተባበሩት መንግስታት ድርጅት አስታወቀ። የማይናማር ወታደሮች በታጣቂ ቡዲስት ወሮበሎች በመታገዝ የሮሂንጃ መኖሪያ ቤቶችን፣ መንደሮችን በማጥፋት ብቻ ሳይወሰኑ በዚህ አካባቢ እንዳልነበሩ የሚያደርግና ደብዛቸውን የሚያጠፋ ጨርሶም እንዳይታወሱ ለማድረግ የሚካሄድ አመፅና እርምጃ ነው ሲል ዛሬ ረቡዕ ጄኔቫ ላይ ይፋ የሆነው የድርጅቱ የሰብአዊ መብት ቢሮ መግለጫ አመልክቷል። እንግዲህ ለዛሬ ያዝንላችሁ። አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅቶች ልምራችሁ። ከአሜሪካ ድምፅ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ የጋቢና ጉዞችን ይቀጥላል። በመግቢያችን ላይ እንዳስተዋወቅናችሁ ጋቢና ቪኦኤ የጋቢና ጉዞ በሚል ላዘጋጀው ፕሮግራም በአራት የተለያዩ የአሜሪካ ከተሞች ተንቀሳቅሶ ወጣቶችን በማነጋገር ውይይቶቹን ለእናንተ ማቅረብ ከጀመረ ሁለት ሳምንት ተቆጥሯል። ትናንትና ከትናንት በስቲያ የፕሮግራሙ አዘጋጅ ጽዮን ግርማ በሲያትል ከተማ በተለያዩ ግዙፍ የቴክኖሎጂ ድርጅቶች ውስጥ የሚሰሩ ወጣት ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ያደረገችውን ውይይት የመጀመሪያና ሁለተኛ ክፍል ስታደምጡ ቆይታችኋል። ለዛሬ ሶስተኛውን ክፍል እናሰማቸዋለን። በሁለቱ ክፍል ውይይቶች ባለሙያዎች የትምህርትና የስራ ልምዳቸውን ሲያካፍሉ ነበር። በሲያትል ከተማና ከዛ ውጭ ያሉ ወጣቶች የእናንተን ፈለግ መከተል ለሚፈልጉ ምን የምታበረክቱት አስተዋጽኦ አለ? በሚል ከተሳታፊዎች ለቀረበላቸው ጥያቄ መልስ እየሰጡ ነበር። የትናንትናውን የገታለው በጎግል የቪዥዋል ዳታ ባለሙያ በየነ አበራ ከሚሰጠው ምላሽ የዛሬውን ውይይት እንጀምራለን። እሺ፣ እኔ በበኩል የምፈልገው ልምድን ባገኘሁት አጋጣሚ ሁሉ ለሌሎች ማካፈል ነው። አንድ ወቅት የኢትዮጵያ ኮሚኒቲ ወጣቶችን ሰብስባ ጋብዛ ነበር እና ስኪ ልምድህን አካፍልልኝ ብላ ሄጄ ያው ችለውን አካፍ እያለሁ አሁንም በተገኘው አጋጣሚ ሰዎች ተሰባስበው ጥያቄ ካላቸው እዚህ ዙሪያ ብጅ ለመመለስ ፈቃደኛ ነኝ። ከዛ ውጭ ግን ኢትዮጵያኖች መገናኘት ያስፈልጋል። በአይቲም ያሉ በአይቲ ግሩፕ በየፊልዳችን ሚታፕ የሚባል አለ። እዚህ ሀገር ግሩፕ ግሩፕ አለ። በምንችለው በወር አንድ ቀን የሆነ ቦታ እየተገናኘን በኮሚኒቲ እንኳን ባንመጣ ባለንበት አካባቢ እየተገናኘን ስለ ሙያችን መወያየት፣ ሌላም እርዳታ ሚፈልግ ካለን መርዳት፣ ያለን ሙያ ሸር መደራደር፣ መከፋፈል በእውቀታችን ዙሪያ በሙያችን፣ እሱ ጥሩ ሀሳብ ይመስለኛል። ስለ እንቅልፍ ስላልከው ነገር እሱ ጥሩ ጥያቄ ነው። እኔ ወደ ዩኒቨርሲቲ ከመሄዴ በፊት የቋንቋ ትምህርት እንደጨረስኩ ወደ ኮሚኒቲ ኮሌጅ ከመግባቴ በፊት ቅድመ ካሌጅ የሚባል የሶስት ሳምንት ኮርስ ወስጃለሁ። እሱ ምንድነው ወደ ዩኒቨርሲቲ ከመግባቱ በፊት አንድ ሰው ምን ማድረግ አለበት በሚለው ዙሪያ ብቻ ያተኮረ የሶስት ሳምንት ሰሚናር ወስጃለሁ። ከዛ ውስጥ አንዱ ምንድነው ለእንቅልፍ በቂ ጊዜ መስጠት አለብህ። ቢያንስ ስምንት ሰዓት መተኛት አለብህ። የፈለገ ይሁን ዩኒቨርሲቲም ግባ፣ የትምሄድ ስምንት ሰዓት መተኛት ግድ ነው። ያለውን ጊዜ አብቃክተህ መተኛት ወሳኝ ነው። ትምህርት ቤት ስትሄድ የጭንቅላት ስራ ነው። ዩኒቨርሲቲ ወደ ኮሌጅ ስትሄድ የጭንቅላት ስራ ነው። መተኛት ግድ ነው። ጭንቅላት ረፍት ካላገኘ አላማ ማሳካት አትችልም። ስለዚህ እኔም ያን በተግባር እያልኩ እዚህ የደረስኩ እውነት ለመናገር ነገሮችን በትክክል ቅድሚያ አዘጋጅ ተዘጋጅ አስተካክዬ፣ ለእንቅልፌ ግን በጭን ጊዜ እየሰጠው ነው ያሳለሁ። በጣም ከሚገባው በላይ ጭንቅላትን ከማጨናነቅ የተነሳ ሌላ አላስፈላጊ ነገር ሊያጋጥም ይችላል። ብዙ ነገር አለ እዚህ ሀገር መኪና እየነዳ ነው ሁሉም ተማሪ ስራ፣ መኪና እየነዳ ካንቀላፋ አደጋ ነው። በዛ ላይ አደጋ ሊያጋጥም ይችላል። እንዲያውም ባለሳሳት እያንቀላፉ መሄድ አልኮል ጠቶ እንደመሄድ ነው። የሚቆጠሩ ፖሊሶች ራሱ ደስተኛ ነህ ወይ ብለዋል። እና አንዳንድ ጊዜ ሰዎች ለምን ይሄን ሁላ መንገድ ይሄዳለሁ፣ ለምን እንደዚህ ይቸገራለሁ፣ የራሱ ጉዳይ ብለው ይተዋሉ። እና ግን ስኬትህ ነው እንደለፈዋለ ደስተኛ ነህ? በመጠኑ ደስተኛ ሙሉ በሙሉ ደስተኛ አይደለሁም። ስቲል አሁንም ያው መድረስ የሚፈልግበት አላማ የምፈልገው ድረስ አልደረስኩም። ስቲል ያው እኔም በጉዞ ላይ ነኝ። ያው የምትፈልገውን ነገር በእርግጥ ሙሉ በሙሉ ማሳካት አትችልም በህይወት ላይ ግን፣ እያንዳንዱ የደረስክበትን እያመሰገንክ መሄድ አለብን። የደረስክበትን ደረጃ እዚህ መድረስ የራሱ ትልቅ ነገር ነው እያል እያመሰገንክ ነው መሄድ ያለብን። በዛ በኩል እግዚአብሔር የተመሰገነ ሆን። አሁን ባለሁበት ደረጃ መድረሴ በጣም ለእኔ ትልቅ ነገር ነው ሆኖም ግን መጨረሻ የምለው ላይ አልደረስኩም። ገና በጉዞ ላይ ነኝ እና አላማ ደግሞ ቅድም ያልኩ ሌላ አንደኛው ብዙ ነገር ለማጥናት እቅድ አለኝ ብላ፣ አንድ ነገር ግን ፎከስ ማድረግ አለብህ አንድ መምረጥ አለብህ። ሁለት ሶስት ነገር ከመረጥ ካሁኑ የሆነ አለ አይደል? ብዙ ነገር ይበትንባሃል። አላማህ ማስታካት እንዳትችል ያደርጋል እሱ እራሱ። አንድ ነገር መጀመሪያ ጥናት አድርገህ በቃ ይሄን መሆን ይችላለሁ ይህን ነው ማድረግ ያለብኝ የሚለው ላይ ፎከስ ካላድረግ የሆነ ብዥ ካሜራ፣ አሁን ፎቶ ስታነሳ እጅ እየተንቀሳቀሰ የምታነሳው ፎቶና ተረጋግጥ፣ ትክክላዊ አነጣጥር የምታነው ሰው ፎቶ አንድ አይደለም እና አላማ ፎከስ አድርግ። አላማ አንድ ነገር አነጣጥሩ ካለ ደም እንደዛ ባለ የሆነ ብዥ ያለ ነገር። ስለዚህ አነጣጥር፣ አንድ ነገር መጀመሪያ ማንሳት አለት ማለት። ያ ካልሳካሱን ጨርሰ ከዛ ደግሞ ወደሚቀጥል ሌላ መቀየር ትችላለ ማለት። ግን አንድ ነገር መጀመሪያ ፎከስ አድርግ ጥሩ ነው። እሺ፣ እናመሰግናለን። ይ ፍጹም ቅድም አንድ ያነሳው ነጥብ ነበር፣ እሱ ላይ ለመመለስ ፈልጌ ነው። አንደኛ ያጠየቅከው በዚህ አይነት ስራ ወይ ትምህርት ዓለም ላይ ያለው ስራ ዓለም ላይ ቤተሰብ የመርዳት የብዙዎቻችን ጫና ነበረ። እኔም አልፌበታ፣ ሁሉም ሰው አልፎበታ፣ እያለፈበትም ነው ያለው። ግን አንድ ነገር መገንዘብ ያለበት ትምህርት መማር የምትፈልግ ከሆነ ያ ራስን መቻል ቤተሰብ እንደመርዳት ነው ብለህ መቁጠር አለበት። አብዛኞቹ አንዳንዴ አንዴ በስራ ላይ የሚገቡና ያ ይዛቸውና ቤተሰብ የመሰሩትና ሳይመለሱ ይቀራሉ። ለትምህርቱ ግን መንገዱን ከአሁኑ ማሰብ ይኖርብሃል ማለት እዛው ሳይወሳሰብ ነገሩ ያንተ መማር ራሱ ሀገርን ቤተሰብ እንዳልከው መርዳት የሚችልበት ነገር ላጋሻለ እና ያ የበለጠ እንደውም ቤተሰቦች ሊያስደስታቸው ይችላል። ቅድም እንደተጠየቀው ግን አንድ ሌላ ሀሳብ እንግዲህ አብዛኞቻችን በኮሚኒቲ ውስጥ የምንሳተፍ ነን ይመስለኛል። ያው በጣኝ ማሉ ማስረሻም አለን እና ብዙዎቻችን ብዙ እውቀት አለን፣ ግን ያንን እውቀት እንደውም ከብዙ ኢሚግራንቶች ነበር እዚያ ከመጡ ኢትዮጵያ ኮሚኒቲ ያለን ሰዎች ብዙ የተማሩ ሰዎች አለን። ያን ሁሉ ሀብት ይዘን ግን ተተባብረን የመርዳቱ ላይ ትንሽ ድክመት አለብን፣ ግን ተስፋ መቁረጥ አንችልም ማለት አሁንም ይቻላል። ከኛም አሁንኛም ወይ ኛው ድክተት ድድም ሊተባበር የሚችልበት ብዙ መንገድ አለ እና ማድረግ ያለብን እንደዚህ መሰል ሀሳብ ያለ ሰዎች ተገናኝተን ሁለት ሰው የጀምረው አራት ሰው አምስት ሰው ግን መጀመር አለብን። ይሄ ደግሞ በሲያተ ብቻ ሳይሆን በተለያዩ አሜሪካ ከተሞች ማአት የኛ ሀገር ሰዎች አሉ እና ያንን ደግሞ ብዙ ሰው ያሰው ነው። ለመጀመር ሁለት ሆነ እንዳለው አሊም እንዳለው ሁለት ሆነው ለምሳሌ ሬዚውሜን ማየት እና መጠቆም ያንዲስተካከል የሥራ ክፍተት ሲኖር መጠቆም እንደዚህ ነገሮች ቦታና እንደሚወስደው ነገር አይደለም። በራሳችን መጀመር ይችላል እና ይሄን እንግዲህ ምን ዛሬ እንግዲህ እንደ ስራ ብለን ብንወስደው እንኳን እዚህ በሲያት እራሱ ብዙም ይሞክሯል፣ ግን ተገናኝተን አንድ ነባር ነገር መመስረት እንችላለን እና ይሄም ደግሞ እንሞክራለን ለማለት ነው። እሺ ከአለቀጠልና ደግሞ ወደነሱ መጣል የወንድሜ ብሩክ ጥያቄ በጣም ጥሩ ጥያቄ ነው። ጥያቄ እንደዚህ አይነት ጥያቄ መጠየቅ መቻል እራሱ ትልቅ ችሎታል። በጣም ደስ የሚል ነገር ያነሳው ነገር ምንድን ነው? ስፖርተኛ መሆን ዘፋኝ መሆን የሚል ነገር ጠቅሰሃል። ፍላጎት ያላቸው ሰዎች ከተሳሳትኩ አርሙኝ። በባህላችን እኛም ደግሞ ስናደግ ያየነው ነገር ምንድን ነው? ዶክተር ኢንጂነር፣ ወይም ደግሞ ፓይለት መሆን አለበት ልጄ ብሎ ጠረጴዛ መደብደብ ነበረ እና ግን ልጆች በራሳቸው በሚፈልጉት መንገድ እንዲሄዱ መገፋፋት ያስፈልጋል። አንድ ሰው ተነስቶ እኔ ግንበኛና ናጤ ሆኜ ቆንጆ ቆንጆ የተዋቡ ቤቶች እየሰራሁ ሰው እያስደሰትኩ ለራሴም እየተደሰትኩ መኖር ነው የምፈልገው እያለ፣ የለም አንተ አውሮፕላን ነው ማብረር ያለብህ ማለት ያንን ሰው ሕልም እንደ መቅበር ያህል ነው። ስለዚህ ሰዎች የሚፈልጉትን በሚፈልጉት መንገድ እንዲማሩ መንገዱን መዘርጋት ማሳየት፣ እንደዚህ ብትማር እንዲህ ነው ያለ እድል፣ እንደዚህ ብትማር ደግሞ እንዲህ ነው የምትሆነው። ግን ዘፈን የዘፈን ዝንባሌ ከፍ ያለ ነው እና እኔ ዘፈን እየፈጠርኩ ዘፈን ጥሩ ቅላጼ እያመጣው መኖር ነው የምፈልገው አስተዋጽኦ እያደረግኩ ለሶሳይቲ እያለች አንዲት ልጅ ኖ አንቺ ዶክተር ሆነሽ ሰው ማከም ያለብሽ ማለት እንደውም ያንን የምትፈልገውን ነገር አድርጋ አስተዋጽኦ ከማድረግ ወደኋላ መጎተት ነው ኑሮ ማለት ትምህርት ቤት ተምሮ የሆነ ተለቅ ያለ ዲግሪ ይዞ እንደዚህ እየሰሩ መኖር አይደለም የያሬድ ዝማሬ ባይኖር ለምሳሌ ያህል ሰዎች መንፈሳዊ ህይወታቸውን እያነጹ የሚኖሩበት በጣም ጉድለት ይኖሩ ነበር፣ ክፍተት ይኖሩ ነበር ያ ቦታ፣ እንዲሁም በሌላ በሌላ መንገድ። ስለዚህ የሰዎችን ፍላጎት ጠብቆ እንደውም በዛ መንገድ እንዲሄድ መገፋፋት ያስፈልጋል። ግዴታ ኢንጂነርና ዶክተር መሆን አይደለም ኑሮ ማለት። ሌላ የጠየቀው ነገር ደስተኛ ናችሁ ወይ የሚለው ነገር፣ ደስተኝነት በትምህርትና በስራ አይመስለኝም የሚለካው። አሁን እንግዲህ አንዳንድ ፍጹም ጠቅሷል እዚ ጋር በህብረተሰቡ ውስጥ ምን አይነት አስተዋጽኦ ነው የማደርገው? ለራሴም ለሰውም ጥሩ ምሳሌ። አሁን ለመጥቀስ የሚቻለው ፍጹምን ብንወስድ ብዙ ይሳተፋል ኮሚኒቲ ውስጥ፣ ብዙዎች እየሰበሰበ የእስክስታ ትምህርት እንደዚህ አይነት ነገር፣ ፈንድሬዘር እያደረገ ኮሚኒቲ እንዴት ነው የሚያድገው፣ እንደዚህ አይነት ነገር ማድረግ፣ አይ ቲንክ ለራስ ደስታ ይፈጥራል፣ ለአካባቢም ደስታ ይፈጥራል ብዬ ገምታለሁ። ስለዚህ አይ ቲንክ የደስታው መለኪያው ሌላ ይመስለኛል፣ የትምህርትና የስራ ሳይሆን ይሄ ነው። እዚህ ጋር ወደ እናንተ ልምጣ። ከተስፋ ልጀምር። ና የተነሱ ጥያቄዎች አሉ። እስካሁን እነሱ ላይ የምትሉትን ነገር እንስማ። እሺ በድጋሚ አመሰግናለሁ። አንድ ደቂቃ ልውሰድ። ና ከዛ ከመድረቅ ከተሳታፊ ከተነሱ ጥያቄዎች በፊት ሲሆን የጠየቀችው ጥያቄ ነበር። ለማስረሻ ወጣቶችን እንዴት ነው እናንተ የደረሳችሁበት ቦታ እንዲደርሱ ማድረግ የሚቻለው የሚል ጥያቄ አንስታ ነበር። ና እንደ አንድ ደቂቃ ለመጨመር ፈልጌ ነው እዛ ላይ እና እርግጥ ነው ቀጥታ የሆነ ፎርሙላ የለውም፣ ወይም ቀጥታ የሆነ መስመር የለውም። ሁሉም በተለያየ አጋጣሚ በተለያየ በተገኙ ጥሩ አጋጣሚዎች ሁሉም የራሱን መስመር ተከትሎ ሄዶ ጥሩ ደረጃ ላይ ሊደርስ ይችላል ሰው ነገር ግን እኔ የማይበት አንግል አለኝ እዚህ ሀገር በተለይ አንድ ሰው ፕሮፌሽናል ስራ ለመስራት በተለይ ደግሞ አገር ቤት ውስጥ የተለያየ ትምህርት ተምረው የሚመጡ ልጆችን የማይበት አንግል ለየት ያለ እዚህ ሀገር ስንመጣ የተለያየ ፊልድ ተምረን ስኪል ሆነን እንመጣ እንችላለን፣ እና ወደ ስራው እንዴት አይነት ስራ መስራት ይችላሉ፣ ፕሮፌሽናል የሚለውን ነገር የምናይበት የተለያየ መንገድ አለ። አንደኛው በትንሽ ትናንሽ ትሬኒንጎችን በመስጠት ሊሆን ይችላል። ኦር ትናንሽ ዳይሬክሽኖችን በማሳየት ወደ ማርኬቱ ኢዝሊ ሰዎች ማስገባት ይቻላል። እና ሰው ኖ ካልተማርኩኝ ኮሌጅ ካልሄድኩኝ የሆነ ስራ አላገኝም የሚለው መንፈስ ሊኖሩ አይገባም። በተለያዩ መንገዶች ትናንሽ ትሬኒንጎችን ኮሚኒቲ ኮሌጅ ገብቶ የስድስት ወር ትሬኒንግ ወስዶ አንድ ሰው ኢዝሊ የተለያዩ ኔትወርኪንጎችን ተጠቅሞ ስራ የሚያገኝበት አጋጣሚዎች አሉ እና እነዚያን ኦፖርቹኒቲዎች መጠቀም እንዲሁም የተለያዩ ሜንተር መማድ መደረግ ያለባቸውን ሰዎች ካሉ ሜንተር እያደረግን ወደ ስራው የመጡበትን ምክንያት መግለጽ፣ ሌላው ደግሞ የማየው ኦልሬዲ ኮሌጅ ውስጥ ያሉ ልጆች አሉ። እዚህ ሀገር ተወልደው የሚያደጉ ሊሆኑ ይችላሉ ወይንም ደግሞ አገር ቤት ተምረው መጥተው እዚህ ሀገር በቃ ሻሽ የሆነ ስራ አገኛለሁ የሚሉ ሰዎች ይኖራሉ። ከፍላጎት ነው የማየው። የመጀመሪያ መጀመሪያ ሪሊ የሚማሩ ትምህርት ፈልገው ተአጥንተው ነው ወይ የጀመሩት? ቅድመ ወንድማችን በየነ እንዳለው ኢትዮጵያ ከሚኒቲ ያገኘውን ኦፖርቹኒቲ ተጠቅሞ ነው እዛ የደረሰው። ብዙ መረጃዎችን ሰብስበው ነው እዛ የደረሰው ማለት ነው። እንደዛ አይነት መረጃ መሰብሰብ በጣም ወሳኝ ነው። አንዳንድ ጊዜ እኔ አሁን የሚያጋጥሙ ልጆች አሉ ኮምፒተር ሳይንስ ማስተርስ አለኝ ኮምፒተር ሳይንስ ዲግሪ አለኝ ኤሌክትሪካል ኢንጂነር ዲግሪ አለኝ ግን ስራ የለኝ የሚሉኛል፣ ማለት ነው። ሀውካም ከኢትዮጵያ መጥቶ ሰው ትንሽ ትሬኒንግ ወስዶ ስራ የሚጀምርበት አጋጣሚ አለ እና ያ ሰው ትምህርት ቤት ሲማር ሪሊ ፎከስ ሆነ ወይ የተማረው ሪሊ ኮምፒተር ሳይንስ መማር ፈልጎ ነው ወይ የተማረው ኤሌክትሪካል ኢንጂነሪንግ መማር ፈልጎ ነው ወይ የተማረው ምን ያክል ክፍያ ይከፈላል ብሎ አጥንቶ ነው የተማረው ምን ያክል ኔትወርክ ውስጥ አለበት እነዛን ነገሮች ወጣ ብለንኛ ኛ ኦፖርቹኒቲውን አግኝተን ስተጠቀምንበት ለእነሱም ያን ነገር ማድረግ አለብን ብዬ ገምታለሁ። ቢከዝ መረጃ ስለሌለ ነው ብዙ ሰው በተለይ ከኢትዮጵያ የሚመጣው ሪሶርስ ዌስት የሚሆነው ማለት ነው እዚህ ሀገር እና በጣም ነው የማዝነው በዛ ምክንያት ማለት ነው። እዚህ ሀገር ሲያትል ውስጥ የተለያዩ ሚንሶች አሉ። ፐርሰናሊ እኔም ራሴ ኢንቮልቭ ብኜ የምሰራበት አንዳንድ ስራዎች አሉ እና እሷን ለመጨመር ነው መጀመሪያው ጥያቄ ላይ ማለት ነው ወደ ብሩክ ጥያቄ ስመጣ ያንግ ሆኖ በ16 በ17 ዓመት የሆነ ቦታ ያለን ሰው ሲታይ በጣም ከባድ መስሎ ሊታይ ይችላል። አንድ ሰው ሄዶ በቃ እንደዚህ ትልቅ መስሪያ ቤት ነው የሚሰራው ማይክሮሶፍት ነው የሚሰራው ቦይንግ ነው የሚሰራው ወይ የሆነ ቦታ ነው የሚሰራው ሲባል አት ዘ ኤጅ ኦፍ ኤቲን ሰቨንቲን ከባድ መስሎ ሊታይ ይችላል ያ ነገር እንዴት ደርሳለሁ እዛ የሚለው ማለት ነው። ግን የመጀመሪያው ነገር ዲተርሚኔሽን ነው። አንድ ሰው በጣም ዲተርሚንድ ሆኖ በዚህ ጊዜ እዚህ ቦታ ላይ ደርሳለሁ የሚል ፕላን ሊኖረው ይገባል። እዚህ ሀገር የማይሳካ ነገር የለም። እርግጥ ነው የተለያዩ ኮንስትሬንት ደግሞ አሉ። ቤተሰብ መርዳት አለ። እዚህ ሀገር ስንመጣ ብቻችን አለ የምንኖረው ወይም ደግሞ ቤት ተከራይተን እንኖር እንችላለን ቢል አለ የተለያዩ ነገሮች አሉ፣ እና እነዛን ነገሮች ስናስባቸው ሊከብዱን ይችላሉ። ግን ያለንን አቅም ተጠቅመን ዲተርሚንድ ነን ወደ አንድ ነገር ላይ መግባት ግን የግድ ነው። ዛሬ ነገ የምንለው ነገር ሊሆን አይገባም ነው የምለው፣ በተለይ ሞቲቬሽኑ ላላቸው ልጆች፣ ቁርጠኝነቱ ላላቸው፣ ፍላጎቱ ላላቸው ልጆች ዛሬ ነገ ሳይሉ ያለውን ኦፖርቹኒቲ ተጠቅመ ወደ ስራው እንዲገቡ ነው። በተለይ ወደ ትምህርቱ ገብተው የሚያስፈልገውን ክህሎት ወይም ስኪል ቢልድ አድርገው ወደ ስራው እንዲገቡ ማለት ነው። ሌላው እንቅልፍ የሚለው እኔ ትማር ትምህርት ቤት እንደመጣሁኝ፣ እዚያ ጋር በትምህርት ነው የመጣሁት። ትምህርት ስመጣ ኦፍኮርስ ትምህርት ቤት በጣም ነበር የምናጠናው። እንቅልፍ እንግዲህ ስምንት ሰዓት እንተኛ ነበረ። እሱን ጊዜ ሪወቀው አንተኛም ነበር እውነት ለመናገር ማለት ነው እንዳለው። ግን አለመተኛት ደግሞ በጣም ትልቅ የሆነ ተጽዕኖ አለው። የተለያየ ነገር ላይ ማለት ነው። አንዳንድ ጊዜ አምሯችም ላይ ተጽዕኖ አለው፣ ድካምም ያመጣል። ያ ድካም ደግሞ የተለያየ ነገር ያመጣብናል። የምንፈልገውንም እስኪ በትክክል ሳንገበየው እንሄዳለን ማለት ነው። ሳትስፋክሽን አላቸው ወይ ደስተኞች ናቸው ወይ በኑሯችሁ የሚለው እንደተባለው ንጽጽራዊ ነው። ሳትስፋክሽን ወይም እርካታ ማለት ነው። እና አካዳሚክሊ ተምረን ስራ ማግኘታችን እኔ ፐርሰናሊ በጣም ሳትስፋይድ ነኝ። ግን ደግሞ ያለሁበት ቦታ ላይ የቴክኖሎጂ ፊልድ ነው፣ በጣም ዳይናሚክ ነው always learning environment ውስጥ ነው ያለው። ሁሉ ግዜ ዳይናሚክ ነው ፊልዱ ይቀያየራል። ሁልጊዜ የጥናት ሙድ ውስጥ ነው ያለው፣ ወይም ደግሞ ራስን አፕግሬድ የማድረግ ፕሮሰስ ነው ማለት ነውና ራሴን አፕግሬድ ለማድረግ ሞክራለሁ፣ ሁልጊዜ የምፈልግበት ደረጃ ሞር ለመድረስ ማለት ነውና በዛ በኩል I'm happy ደስተኛ ነኝ ማለት ነው። በተለያዩ ነገሮች ደግሞ በተለያየ እንትኖች ምን ለካበታል የኑሮ ሁኔታዎች አሉና በዛም እግዚአብሔር ይመስገን ደስ ይለኛል ማለት ነውና ሌላው አንድ ጥያቄ ሙሉ ነው ያነሳው ጥያቄ አለ። ከፌስቡክ ላይ የመጡ ጥያቄዎችን አንድ ሁለቱን እናካርታ፣ ምክንያቱም እየተከታተሉን ነው ቁጭ ብለውና ሀይሉ ሀበሻ ይባላል። ባክሽ ጠይቅ ይልኛልኝ። ትዳርና እድሜ ለመማር ተጽዕኖ አለው ወይ የሚል ጥያቄ ነው ያነሳው። ይሄ ሌላኛው ደግሞ ዳንኤል የሚባል በተለያዩ የአሜሪካ ከተሞች ላይ ያሉ ኢትዮጵያውያን ኮሚኒቲ እንቅስቃሴዎች ለምንድን ነው እየተዳከሙ ያሉት የሚል አንስቷል። ከኮሚኒቲ ጋር መስራት የሚለውን ማጠቃለያችን ላይ እሱን እናነሰዋለን። እና እስቲ ይሄንን የብሩክ ብዙዎቹ ስለመለሱት ከፌስቡክ የተነሳው መልሰ ዩኤል ሁለታችሁ አንዶታቸሁም ከሆነ እሱ ላይ አካባቢያ አለው ትዳር፣ ልጅ ማህበራዊ ህይወት፣ ለምንሰራው ስራ መስራት፣ እድሜም አለው ሁሉም ነገር አብሮ። እድሜ በራሱ አይመስለኝም ተጽዕኖ የሚኖረው ግን፣ ከእድሜ ጋር ተያይዞ የሚመጡት የምንደርስባቸው የማህበራዊ ሶሻል እርከኖች ተጽዕኖ አላቸው። ግን ያ ተጽዕኖ አዎንታዊም አሉታዊም ሊሆን ይችላል። ለምሳሌ ትዳር መያዝ በአብዛኛው አዎንታዊ የሆነ ሰፖርቲቭ የሆነ ጤነኛ ትዳር ካለ በጣም ይረዳል። ስኬት ላይ ለመድረስ የሚፈልጉትን ቦታ ላይ ለመድረስ። ልጅ ከወለዱ በኋላ ግን በእኔ ኤክስፔሪየንስ የምትፈልጉት ነገር አቺቭ ለማድረግ አጠናለሁ ምናምን የሚባለው ነገር በጣም ይቀንሳል። ስለዚህ አስቀድሞ ማድረጉ የተሻለ ነው ብዬ ነው የማስቡ እንደዚህ አይነት ፕላን ካለ አጣጥሞ ማየቱ ጥሩ ነው። ያ ወይ የያዙትን ነገር ጠበቃ አድርጎ በጊዜ ማድረግ ይሻላል ብዬ ነው ማሰብ። አመሰግናለሁ። እኔ እንግዲህ ባለፈው አመት ነው ያገባሁት፣ ግን ከአሁኗ ከአሁኗ ባለቤቴ ጋር አብረን ነው ይኖር ነው ከመጣው ጊዜ ጀምሮ እና አዎንታዊ ላለው እሱ እንደዚህ የለፋው እየሰራው አንዳንዴ ፍረስትሬትድ በመሆንበት ጊዜ ምናምን እሷ ነበረች ከኋላ አይዞ በርታ። እሷም ተማሪ ስለነበረች በዛ ሰዓት እና ጥሩ ነው። እድሜ ለተባለው ነገር እኔ እድሜ እንዳለው ልጅ እስካልተወለደ ድረስ ልጅ ከባድ ነገር ነው፣ ጊዜ የሚፈልግ ነገር ነው። ልጅ እስከሌለው ሰው ከሌለው ግን አንድ ሰው መማር ይችላል። ጊዜም ከሌለው ኦንላይን መማር ይችላል። እኔ ማስተርሴን ኦንላይን ነው የጨረስኩት እና መወሰን ነው። ወስኖ ማድረግ ነው እና ይቻላል። ካስፈለገ ግን እንዳለው ልጅ ስለሌለኝ እንትን ማለት አልችልም፣ ግን ከባድ ይመስለኛል። እሺ እናመሰግናለን ሁላችሁንም። ወደ ማጠቃለያችን ነው የምንሄደው ረጅም ሰዓት ስለወሰድን፣ እንዳልኩት ይሄ ፕሮግራም በሬዲዮ የሚቀጥል ፕሮግራም ነው። አንለቃችሁም እናንተንም ተራ በተራ እንደበየነ አይነት ታሪክ ያለው ምናልባት ሁለት ሰዓት ሶስት ሰዓት ይፈልግ ይሆናል እና አንለቃችሁም ግን እዚህ ጋም የተነሱት በኮሚኒቲ ሌሎችን ማገዝ፣ መርዳት፣ መሰባሰብ እና አንድ ላይ ሆኖ በትምህርት የመጣ ነገር ትልቅ ነገር ነው። አትላንታ ስለ ትምህርት ነበር ውይይታችን እና እዛ ውይይት ላይ ያነሱት በትምህርት ላይ ያሉ ትምህርት ላይ የሚሰሩ ሰዎች ከኢትዮጵያ ተምረው የሚመጡ እንግዲህ አስራ ሁለተኛ ክፍል እንኳን ለመድረስ የሚከፈለው መስዋዕትነት በጣም ከባድ ነው። ወላጆች ልጆቻቸውን ለማሳደግ በተለይ ከዋና ከተማ ውጭ ያሉ ከተሞች ላይ እናቶች እንጨት ለቅመው ጉልት ሸጠው እራሳቸውን ለልጆቻቸው ቀብረው ነው ልጆቻቸውን የሚያሳድጉ እና የሚያስተምሩት እና ከዛ በኋላ እዚህ ሲመጡ አስር በመቶ የሚሆኑት አይደሉም ውጤታማ የሚሆኑት ዘጠና በመቶዎቹ ባክነው ነው የሚቀሩት የሚል አስተያየት ሰጥተው ነበር። እና እስቲ ለእነሱ እናንተ በየግላችሁ ላይ ሆን ይችላል ከሌሎቹ በጣም ብዙ ናችሁ ያሉት የተማሩት ሰዎችና ከሌሎች ጋር ሆኖ ሌሎችን ሰዎች ለማገዝ ምን የምታርጉ እስካሁን ያበረከታችሁት ካለ ከዚህ በኋላ ደግሞ እንዴት አድርገን እናበረክታለን ትላላችሁ። ሁላችሁንም በየተራ ሰጠቻችሁ እናጠቃልለዋለን። ያልተነሳ ሀሳብም አለ የምትሉት ካለ በዛው አንሱና፣ ሁለት ሁለት ደቂቃ ልስጣችሁና በዛ እናጠቃለሁ። ከአሊም ይጀምር። አመሰግናለሁ። መጀመሪያ ላይ ስለ ደሞዝ ላልሽው በፕሪስፔክቲቭ ላንሳልሽ እና ሌላ ሰው መጣና በመሀል ስለ ደሞዝ ሰው እየተማረ እንማማርበት ጸጥ በሉ ብሎ አንድ ሌላ ሰው እና በፕሪስፔክቲቭ ልመልስልሽ ነው። ትምህርት ቤት ሳነሰ ፓርትታይም እየሰራ ልክ መጀመሪያ ዲግሪ ይዘንድ ስንገባ ፕሪስፔክቲቭ አምስት እጥፍ ስድስት እጥፍ ትይዣለች ማለት ነው። አምስት ዓመት አስራ አምስት ስትሰሪ ደግሞ አስር አስራ አምስት እጥፍ ይገባል ማለት ነው። በገንዘብ እርካታ የሚያመጣ ከሆነ ለገንዘብ ብለን አይደለም የተማርነው እኛ ራሳችን ለመቀየር ራስን ቀይረሽ ትምህርትሽን ዲግሪሽን ይዘሽ በስራሽ ደስተኛ ሆነሽ ብሩ ራሱ ይመጣል እና ብዙ ጊዜ ፎከስ ላይ ላለማድረግ ማለት ነው። ግን መጀመሪያ ዲግሪ ሳይኖርና ዲግሪ ሲኖር ያለውን እዚህ ሀገር ላይ የሳለሪ ሬዝ ብታየው በጣም በጣም የሚያስገርም ሁኔታ ነው። ብዙ ወንድሞቻችን እህቶቻችን ብዙ ፖቴንሻል አላቸው። በማረባ ነገር ኮንፈርት ሆኖ የአንድ ብር የሁለት ብር የሶስት ዶላር ሬዝ እያገኘ እርገት ይያገኙ በዛ ብዙ ጊዜያቸውን ያሳልፋሉ። ግን የሁለት ዓመት ትምህርት ቤት ሁለት ዓመት ገብተው ተመልሰው መተው የሚያገኙትን ለውጥ ቢያውት በጣም ትልቅ ነገር በህክምናም ሆነ በሌሎች ሙያዎች ቢሄዱ ብዙ ለውጥ ያመጣሉና ፖቴንሻል ካላችሁ ግን እንደገና ተመልሰው ገብተው ዲግሪ መያዝ መሞከሩ ትልቅ ነገር ነው ብየና፣ ማለት ሌላውን ምን እየሰራ በአሁን ያለነው ባውንስ አትላንቲው እንደነገጉሽ ነው አግብቻለሁ፣ ሶስት ልጅቻለሁ ጊዜው በጣም በጣም ከምንበላ ከምንጠብቀው ላይ ይሄዳል እና ፍላጎቱ አለ ግን ስትራክቸር ስለሆነለ በአሁን ሰዓት ላይ እኔ መጀመሪያው ሳላገባ ኢንቮልቭመንት ነበረኝ። እንደተባለውን በኢትዮጵያ ወጣቱ ማህበር ምናምን መጽሐፍ ሰብስበን ብዙ ነገር አድርገናል። ከዛ በኋላ አገባን መኖሮ ምራቅ ያል ቦታ ነው። በአሁን ሰዓት ላይ ምንም ያደረኩት ነገር የለም እና ግን የምፈልገውም አትሊስት ነው አንድ ሰው ቢመሰረት እንደዚህ እንደዚህ አድርገናል እና ለምን መታችሁ? ለምን ቅዳሜ ቀን ሁለት ሰዓት ላይ ለምን እንደዚህ አናደርግም? ያን ነገር ነው የምንፈልገው። መስራቹ ማለቴ ነው። እንደዛ ካለ መድረኩ ካለ ግን መተን ማገልገል እንችላለን። ኮሚቴ ማለቴ ነው። በየነ መስራች ትሆናለህ አንተ። ያው ኦርጋናይዝ ለማድረግ ሞክራለሁ። ከዚህ በፊትም እያሰብኩ ነበር። ሚታፕ ይባላል። አሁን የሆነ አንድ ባትል ከተማ ላይ ሳስበው አንድ ነገር ከያዝ ከምትለቅ አልመሰለኝም እና እስቲ ቃል አስገባ ይሄንን ነገር መስርተ ለምሳሌ እኛ የዛሬ ስድስት ወር ብንመጣ ወጣቶችን የምታግዙበት ነገር መስርታችሁ ተጠብቁናላቸው እሱን ሀላፊነት ትወስዳለህ ወይ በእርግጠኝነት ሀላፊነት መውሰድ አልችልም ምክንያቱም ባለቤት አለኝ ልጅ አለኝ ጊዜ በጣም ይሻማሉ ያው ትንሽ አስቸጋሪ ነው እና በተቻለ መጠን ሞክራለሁ ግን ሙሉ በሙሉ መቶ በመቶ ቃል ለመግባት ይመስላል ካለኝ ጊዜ አንጻር ማለት ነው የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ውይይቱ ግን አልተጠናቀቅም። የመጨረሻው ክፍል በነገው ምሽት ይቀርባል። ውይይቱ ሲጠናቀቅ ተወያዮቹ ምን ለማድረግ ቃል ገብተዋል፣ በነገው ዕለት የምትሰሙት ይሆናል። በተለይ በሲያትል ከተማ የምትገኙና ራሳችሁን በትምህርትና በስራ መቀየር የምትፈልጉ ወጣቶች በምን መልኩ ልምድ ልውውጥ ማግኘት ትችላላችሁ። ውይይቱን ተከታተሉና አስተያየቶቻችሁን ጻፉልን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሆርን አት ቪኦኤ ኒውስ ዶት ኮም ላይም በኢሜይል አስተያየቶቻችሁን ላኩ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማ ግዜር ነን። ጉዛችሁ የሰመረ ይሁን እያልን በዚህ ሙዚቃ እንሰናበታለን። መልካም ምሽት፣ በነገው ጉዞ እንገናኝ። The cavity in Africa make up The second is, for the The in Africa make up Oh, Oh,